ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በምሕረቱ እኔና እናንተን እየታደገ ዕለት ዕለት ከዐይኑ እይታ ፊት የማያርቀን እግዚአብሔር አምላካችን የተመሰገነ ይሁን። ዛሬንም ታድጎን እንደ ገና በቃሉ ማድፊት ሁላችንንም ሰብስቦናል። በያለንበት ስፍራ ሆነን እንግዲህ ጌታ እግዚአብሔር አምላካችንን እያስከበርን በአምልኮም በፊቱ ቁጭ ብለን ከእርሱ እንማራለን። እግዚአብሔር መመገብን ማሳደግንም ያውቅበታል። ይሄ የእኔ ልጅ አድጓል አሥራ ስምንት ሀያ ሀያ ሀያ አምስት ሰላሳ ሰላሳ አምስት ዓመት ሞልቶታልና ከቤቴ ይውጣ አይልም። እራሱን ይቻልና ይድ በገዚያ አቅሙ ይሂድ አይልም። የእግዚአብሔር ድጋፍ ባይኖርን፣ የእግዚአብሔር ምሕረት ባይበዛልን፣ ቸርነቱም ባይሰፋልን ኖሮ ወዳጆቼ ጠላት በቈረጣጠመን ነበረ። በሥጋችን ብርታት ብንታመን፣ በእውቀታችንም ብንታመን ለብቻችን እስቲ እንመላለስ ብንል አቅማችን የቱን ያክል እንደሆነ መገመት አያቅተንም። የክርስትናችን አቅም እግዚአብሔር ነው። የክርስትናችን ጉልበት እግዚአብሔር ነው። ይህንን ድንቅ ጌታ እስቲ ከፍ ከፍ እናድርገው። መዳናችንን ኖ ከዚህ ከምድር ወደ ጸባዖት ወደ አንተ ጌታ ሆይ እናቀርባለን፣ እናሰማለን። የባሪያዎችን ድካም እግዚአብሔር ሆይ ሳትመለከት፣ እግዚአብሔር አባቴና አምላኬ ውርደታችንን ሳትመለከት፣ ኀጢአታችንን ሳትመለከት፣ በልጅህ በጌታ በኢየሱስ ክርስቶስ ውስጥ እያየን ወደ ራስህ ስለምትስበን፣ ይቅር ስለምትለን በደሙም ደግሞ አጥበህ ስለምታነጻን እጅግ አድርገን እናመሰግንሃለን። አቤቱ አምላኬና ጌታዬ ሆይ ሰውነታችን ድና የቀረችው ከአንተ እየተነሣ ነው። ጌታ ሆይ መልካምን እንጀራ፣ የዘላለሙን እንጀራ፣ የመንግሥተ ሰማያትን እንጀራ መገብከን። ዛሬም የእምነት ቁርጭምጭሚቶቻችን ጸንቶ ይቆሙ ዘንድ አንተ ምክንያት ሆነህናልና አንተ መሠረት ሆነህን አልና፣ እናመሰግንሃለን። ፈውስ የልጆች እንጀራ ሆነች ተብሎ እንደ ተጻፈ አቤቱ አምላኬ ሆይ በአንተ ተፈወስን። ጌታዬና አምላኬ ሆይ ሥጋችን፣ ሰውነታችን፣ ሕይወታችን፣ መንፈሳችን የተፈወሰችው በአንተ ነው። ጌታ ሆይ ምን እንልሃለን? አባቴና አምላኬ ሆይ ለዘላለም ስም ይክበርልን። ክብር ለስምህ ይሁን። ጌታ እግዚአብሔር አምላካችን ሆይ ኖ ከአርያም ሆነ ባሪያዎችን በቀንና በሌሊት ስለምትጠብቅ ስለምትተጋ የባሪያዎችን እግዚአብሔር የሆኑትን ነገሮች ሁሉ በጓዳም በአደባባይ ያለውን ሁሉ ስለምትጠብቅና ስለምትባርክ እናመሰግንሃለን። በእውነት እግዚአብሔር ሆይ፣ ከናፍርቶቻችን የረከሱብን እኛ በዚህች ሰዓት በፊት መቆም የቻልነው ቅዱሱንና ዘላለማዊ ስምህንም መጥራት የቻልነው ከአንተ የተነሣ ነው። ድልን ሰጥተህናል። በድል ላይ ታራምደናል። እነሆ እጆቻችንን ዘርግተን ወደ አንተ እግዚአብሔር ሆይ ስናመሰግንህ ስናመሰግን ልባችንን እግዚአብሔር ሆይ ከፍ አድርገን ወደ ላይ አንስተን ስናመሰግን ስንጣራ እጅግ ደስ ይለናል። ሁለንተናችን በአንተ ያርፋል፣ ይታመናል። የዘላለም አምላክ እኔንም ወንድሚያለማየውንም በዚህ ሰዓት በራዲዮናቸው ዙሪያ የተሰበሰቡትን ታላላቆችና ታናናሾችን ሁሉ እንድትመለከታቸው ጸልያለሁ። የወገኖቼን ችግር፣ የወገኖቼን ብሶት፣ የወገኖቼን ሸክም ምን እንደሆነ ባላውቅም፣ እግዚአብሔር ሆይ ዐይኖች እስከምድር ዳርቻ ይመለከታሉና አሳልፌ ደግሞ እንድትመለከታቸው ለአንተ ሰጣለሁ። እግዚአብሔር አባቴና አምላኬ ሆይ የልጆችህ ምግብ አንተ ነህ፣ የልጆችህ መጽናኛ አንተ ነህ፣ የልጆችህ ድጋፍ አንተ ነህ፣ የልጆችህ ክብር አንተ ነህ፣ የልጆችህ ጠባቂ የዘላለም አምላክ እግዚአብሔር አንተ ነህና በአንተ የታመነችውን ነብስ ፈጽሞ አትጣላት። እግዚአብሔር ሆይ በምድረ በዳይ የምትቅበዘበዘውን ብቻዬ ነኝ የምትለውን እንዴት እሆናለሁ፣ በምን ስወጣለሁ፣ መቼ ቀኑ ያልቃል የምትለውን የምትደምረውን፣ የምትቀንሰውን፣ እፎይ ማለት ያቃታትን ነፍስ እንድትመለከት እግዚአብሔር ሆይ እለምንሃለሁ። አቤቱ አባቴና አምላኬ ሆይ፣ አዎ በዚህ እንሳት ጸሎታችንን ትሰማለህና እጅግ አድርጌ እኔ ባሪያ አመሰግንሃለሁ። በእውነት ልመናችን መቅደስህን እጥሶ ስለ ገባ በፊትህም ደግሞ ስለ ከበረ ክብር ለስም ይሁን። እግዚአብሔር ሆይ በዚህች ምሽት እያንዳንዳችንን ተመልከተን የሚረባንን ቃልህን ደግሞ በመንፈስ ቅዱስ አስተማሪነት በልባችን ጽላት ላይ እንድጽፍልን እንጸልያለን። ይህንን ሁሉ ታደርጋለህና ክብር ክብር ክብር ለታላቁ ስሜ ይሁን፣ በጌታችንና በመድኃኒታችን በኢየሱስ ክርስቶስ በቀኝ ባስቀመጥከው በአንድ ልጅ ስም አሜን። ክቡራን አድማጮች እግዚአብሔር አምላካችን ልመናችንን ሰማ። እጅግ ደስ ሊለን ይገባል። በእውነት ላለው መታመን ማለት ይሄ ነው። አዎ መታመን ማለት ይሄ ነው። በቃ እግዚአብሔር እንደ ጠየቅነው እንደ ለመንነው ያደርግልናል፣ ፈቃዱንም ደግሞ በእኛ ይገልጣል ብለን ሙሉ በሙሉ በሱ ላይ መታመን ማለት ይህ ነው። እምነት አንድን ነገር ማስረገጥ መቻል አለበት ወገኖቼ። ስለዚህም የኔና የእናንተ ጸሎት በእግዚአብሔር ፊት የታሰበ የተሰማ፣ የታወቀ ነው። በቃ እምቢ ማለትም እኮ እግዚአብሔር መልሱን እመልሷል ማለት ነው። ሁል ጊዜ እንደለመን ነው። በሥጋችን ፈቃድና መሻት ብቻ እንድንወጣና እንድንገባ ብንለምን እግዚአብሔር ዝም ብሎ ውጣ ግባ አይለንም። እግዚአብሔር የሥርዓት አምላክ ነውና በእርሱ ፈቃድ ውስጥ በሥርዓቱ ያመላልሰናል። የለመንኩት ጸሎት ለምን አልደረሰም አንበል። ምናልባት የእግዚአብሔር ጊዜ አልደረሰም ይሆናል። ምናልባት ስለምንጎዳበት ነገር ስለምንደናቀፍበት፣ እግዚአብሔር አይ አይሆንም፣ እታምሩ አይሆንም፣ አስናቀ ነሞምሳ ልጄ ሆይ ይህ ሊሆን ዘንድ አይገባም። ስለዚህ ደግሞ በዚህ ልትወጣ ይገባል ብሎ በራሱ መንገድ ያራምደናል። ልጄ ሰለሞን ሆይ፣ ልጄ በሊና ሆይ በዚህ መንገድ መውጣት ለአንተ ይጠቅማል ብሎ በራሱ ፈቃድ ላይ ይመራናል እንጂ በእኔና በእናንተ የጊዜ ቀመር እንድንራመድ እግዚአብሔር ፈቃዱ አይደለም። እግዚአብሔር ስለዚህ ድንቅ አሰራሩ ደግሞ ለዘላለም የተመሰገነ ይሁን። በዛሬው ምሽት እንግዲህ በጌታ መንፈስ ቅዱስ አስተማሪነት አብረን የምንመለከተው የመጀመሪያው ክፍላችን ኦሪት ዘፍጥረት ምዕራፍ አርባ አምስት ይሆናል ማለት ነው። እስቲ መጽሐፍ ቅዱሶቻችን እንደወትረው ሁሉ ገለጥ ገለጥ አድርጉና ኦሪት ዘፍጥረት ምዕራፍ አርባ አምስትን አውጡ። ክፍለ ጊዜያት በምዕራፍ አርባ ሦስት በምዕራፍ አርባ አራት ዮሴፍንና ወንድሞቹን ስንመለከት ነበረ። በዚህ ምዕራፍ ውስጥ ዮሴፍ ራሱን ለወንድሞቹ ሲገልጥና ከእነርሱም ጋር ሲቀላቀል እንመለከታለን። ዮሴፍ በቁጥር አንድና ሁለት እንደምንመለከተው ማንነቱን ይገልጣል። እስቲና አንብበው ዘፍጥረት 45 ቁጥር 1ና 2 ዮሴፍም በእርሱ ዘንድ ቆሞ ባሉት ሰዎች ሁሉ ፊት ሊታገስ አልተቻለውም። ሰዎቹንም ሁሉ ከፊት ያስወጡልኝ ብሎ ጮኾ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖንም ቤት ተሰማ ይላል ተመልከቱ ወገኖቼ ዮሴፍ ስሜቱን መቆጣጠር ሲሳነው ዝቅ ብሎ ያለቅስ ነበር ማንነቱን ግን ከእነሱ መደበቅ አልቻለም በዚህ ስፍራ ኢየሱስ ክርስቶስ ራሱን ለአይሁድ በሙሉ የሚገልጥበት ጊዜ እንደሚመጣ መገንዘብ አለብን ዮሐንስ ምዕራፍ 1 ቁጥር 11ን ልብ ይሏል ወገኖቹ ለሞት ለስቅለት አሳልፎ ሰጡት። ለሁለተኛ ጊዜ ተመልሶ ጌታችን ሲመጣ ግን ራሱን ለወንድሞቹ ይገልጣል። ዘካርያስ ምዕራፍ 13 ቁጥር 6 ተመልከቱ። ዘካርያስ ምዕራፍ 13 ቁጥር 6። ወደፊት ወገኖቼ የጌታ የኢየሱስ ክርስቶስ ታሪክ ልክ እንደ ዮሴፍ የቤተሰብ ታሪክ ወደ መሆን ይለወጣል። ዘካርያስ ምዕራፍ 13 ቁጥር አንድን ይመለከቷል። በዮሴፍና በወንድሞቹ መካከል የነበረው ሁኔታ በአይሁድና በክርስቶስ መካከል የሚሆነውን ቁልጭ አድርጎ ያሳየናል። ዘፍጥረት 45 ቁጥር ሦስትን ተመልከቱ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጦ ነበርና ይላል እጅግ የሚገርም ነው። የዮሴፍ ወንድሞች በፍርሃት ተውጠው ነበረ። ዮሴፍ ለእስማኤላውያን ከተሸጠበት ጊዜ አንስቶ ሀያ አምስት ድፍን ዓመታት ሙሉ አልፈውታል። ስለዚህ ይበቀለናል የሚል ፍርሃትም አደረባቸው። ዘፍጥረት አርባ አምስት ውጥር አራት ዮሴፍን ወንድሞቹን ወደ እኔ ቅረቡ አለ ወደ እርሱም ቀረቡ። እንዲህም አላቸው ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ ይላቸዋል። ታሪኩ ሙሉ በሙሉ በእግዚአብሔር ቁጥጥር ስር እንዳለ ስላመነ ዮሴፍ ይህንኑ ገልጦ ያጽናናቸው ነበረ። እኔ ወንድማችሁ ነኝ ባላቸው ጊዜ ምን ዐይነት ስሜት ሊኖር እንደሚችል ገምቱ። የዮሴፍ ስሜት ምን ሊሆን ይችላል? ይህንን ከቁጥር አምስት ልትመለከቱ ትችላላችሁ። አሁንም ወደዚህ ስለ ሸጣችሁኝ አትዘኑ፣ አትቈርቈሩም፣ እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና አሲላቸው እንመለከታለን። እስቲ አለፍ ብለን ከቁጥር ስድስት እስከ ስምንት ያለውን ደሞ እንመልከት። ይህ ሁለቱ ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት አምስት ዓመት ገና ቀረ? እግዚአብሔርም በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባታ አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድርም ሁሉ ላይ አለቃ አደረገኝ ይላችኋል። ወዳጆቼ የዮሴፍን አነጋገር ተመልከቱ። ሸጣችሁኝ በደላችሁኝ፣ እኔ ምንም ሳላደርጋችሁ ገፍታችሁ ለእስማኤላውያን ነጋዴዎች ሸጣችሁኝ ብሎ ወንድሞቹን ሲወቅሳቸውና ለበቀልም ሲነሳሳ አንመለከትም እንመለከትም። ነገር ግን እግዚአብሔር አስቀድሞ ወደዚህ ላከኝ ይላቸዋል። ለእናንተ መድኃኒት ሆነ ዘንድ እግዚአብሔር በዚህ ስፍራ አስቀመጠኝ ይላቸዋል። በግብፅ ምድር ሁሉ ላይ አለቃ አደረገኝ። ለፈርዖንም ምን አደረገኝ ይላቸዋል። አባታ አደረገኝ ሲላቸው እንመለከታለን። የዮሴፍ አነጋገር ጥበብ የተሞላበት ከእግዚአብሔርም የተሰጠው ነው። ወገኖቼ፣ በእውነት ነው የምላችሁ፣ በሕይወታችን የእግዚአብሔር እጅ ካለ በቁጣ ለበቀላ እንነሳሳ። ወገኖቼ፣ ይልቁንም በነገር ሁሉ እግዚአብሔርን እናመስግን እንጂ ዮሴፍ ወደ ግብፅ ሲሸጥ አሥራ ሰባት ዓመቱ ነበረ። አስታውሳላችሁ አይደል? አዎ። ዮሴፍ ወደ ግብፅ ሲሸጥ የአስራ ሰባት ዓመት ጎረምሳ ነበረ። በፈርዖን ፊት በቆመ ጊዜም ሰላሳ ዓመቱ ነበረ። ሰባቱ የጥጋብ ዓመታት አልፈው ሁለቱ የራብ ዓመታትም ተጠናቀዋል። ስለዚህ ዮሴፍ ዕድሜው ሰላሳ ዘጠኝ ሲሆን በግብፅ ምድር ግን ለሀያ ሁለት ዓመታት የኖረ ሰው ነበር። በዚህ ሁሉ ግን የእግዚአብሔርን እጅ አይቷል። ከቁጥር ዘጠኝ እስከ አስራ አንድ ባለው ደግሞ ዮሴፍ ቤተሰቡን ወደ ግብፅ ሲጠራ እንመለከታለን። ያዕቆብና ቤተሰቡ በከነአን ምድር በኑሮ መዝለቅ እጅግ ከብዷቸው ነበረ። ዮሴፍም እነሱን ወደ ግብፅ አምትቶ በምርጥ መሬት ላይ ማስፈር ፈልጎ ነበረ። እግዚአብሔርም በዚያች መሬት ላይ ራሱን የሚችል ሕዝብ ያደርገዋል። የዮሴፍ ወንድሞች ከከነዓን መውጣት እንደሚፈልጉ ያስታውቅ ነበረ። እስቲ ቁጥር ዐሥራ ሁለትን እናንብብ። ዘፍጥረት ምዕራፍ አርባ አምስት ቁጥር ዐሥራ ሁለት እነሆም ለእናንተ የተናገረቻችሁ የእኔ አፍ እንደሆነች የእናንተ ዐይኖች አይቷል፣ የወንድሜ የቢንያምም ዐይኖች አይተዋል ይላል። ምንኛ እግሩ ማነጋገር ነው። ወንድሞቼ ይላቸዋል ዮሴፍ ፊት ሲቆሙ ወንድሞቹ የሚናገሩት ነገርም ብዛም የማይታመን ነበር። ዮሴፍ ግን ነገሮቻቸውን በጥሞና ያደምጥ ነበረ። ቁጥር አሥራ ሦስትና አሥራ አራትን ደግሞ እንመልከት። ለአባቴም በግብፅ ምድር ያለኝን ክብሬን ሁሉ ያያችሁትንም ሁሉ ንገሩት፣ አባቴንም ወደዚህ ፈጥናችሁ አምጡት ይላቸዋል። ቀጥል ሊያደርግና ደግሞ በዚያው ላይ አዎ ማለትም በቁጥር አሥራ አራት የወንድሙን የቢንያምንም አንገት አቅፎ አለቀሰ፣ ቢንያምም በአንገቱ ላይ አለቀሰ ይላል። እስቲ በአይነ ህሊናችሁ ለረጅም ዓመታት የተነፋፈቁ ወንድሞች፣ ተለያይቶ የነበሩ ወንድሞች ሲገናኙ የሚሆነውን ነገር አስቡ። ሆዳችሁ አይባባምን? የእናንተን ባላውቅ፣ እኔ በብዙ ወንድሞችና እህቶች መካከል ስላደግሁ ዛሬ ዛሬ የዮሴፍንና የቢንያምን ሁኔታ ስመለከት እጅግ ወዴ በውስጤ ይላወሳል። ይህ አባባል በዮሴፍና በቢንያም መካከል የነበረውን ግንኙነት፣ የጠበቀ ግንኙነት ያሳያል። ቁጥር አሥራ አምስት ወንድሞቹን ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተጫወቱ ይላል። ምንኛ ግሩም አነጋገር! ምንኛ ግሩም የእግዚአብሔርን አሰራርና ያለን ወገኖቼ ሌሎች ወንድሞቹ ስሜቶቻቸውን በመደበቅ እንሆ ድብቅ ንግግሮች ያደርጉ ነበር። ወሬም ወደ ውጪ ተሰማ። ቁጥር አሥራ ስድስትን እስቲ እናንብብ። በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ፣ በዚያውም ፈርዖንና ሎላልቱ ደስ ተሰኙበት ይላል። በዮሴፍ ቤት ያለወትሮ ከፍ ያለ ድምፅ ይሰማ ነበር። ፈርዖንም ምክንያቱን ለማወቅ ፈልጎ የዮሴፍን ሎሌዎች አስጠየቀ። ሎሌውን ሁኔታውን በዝርዝርና በግልጽ በተናገረ ጊዜ ፈርዖን ደስ ተሰኘ። በወቅቱ የነበረው ንጉሥ ሂክሶስ የተሰኘ ንጉሥ ስለነበረ ከዮሴፍ ጋር ተመሳሳይ የዘር ግንድ ነበረው። ይህ ንጉሥ ግብፃውያንን የማያምንና በዮሴፍ ታማኝነት የረካ ስለነበረ በዮሴፍ ዘመዶች መምጣት እጅግ ተደስቶ ነበረ። እስቲ ከቁጥር አሥራ ሰባት እስከ አሥራ ዘጠኝ ደግሞ ሁኔታው ምን እንደሚመስል እንመልከት። ከቁጥር አሥራ ሰባት እስከ አሥራ ዘጠኝ ፈርዖንም ዮሴፍን አለው፣ ለወንድሞች እንዲህ ብለ ንገራቸው፣ ይህን አድርጉ፣ ከብቶቻችሁን ጭናችሁ ወደ ከነአን ምድር ሂዱ፣ አባታችሁንና ቤተሰቦቻችሁን ይዛችሁን ወደ እኔኑ። እኔም የግብፅን ምድር በረከት ሁሉ ሰጣችኋለሁ፣ የምድሪቱንም ስብ ትበላላችሁ። አንተም ወንድሞችን እንዲህ አድርጉ በላቸው ከግብፅ ምድር ለሕፃናቶቻችሁ ለሴቶቻችሁም ሰረገሎችን ውሰዱ፣ አባታችሁንም ይዛችሁ ኑ። ለዕቃችሁም ሁሉ አታስቡ ይላቸዋል። ፈርዖን ወደ ከነአን ሰረገላዎችንና ጋሪዎችን ይሰድ ጀመረ። ቁጥርያን ስንመለከት ደግሞ የግብፅ በረከት ሁሉ ለእናንተ ነውና ሲላቸው እናያለን። ከከነአንም ምንም ዕቃ ይዞ መምጣት እንደማያስፈልጋቸውና እዚህ ሲደርሱ ነገር ሁሉ የተሟላ ሆኖ እንደሚጠብቃቸው ይነግራቸው ጀመረ። ከቁጥር 21 እስከ 26 ያለውን ስንመለከት ደግሞ ነገሩ እጅግ አስደስቶት ነበርና ፍጻሜውን በጉጉት ይጠብቅ ነበረ። ቁጥር 27ን እናንብብ። እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱን ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜም የአባታቸው የያዕቆብ የነፍሱ ሕይወት ታደሰች ይላል። በመጨረሻም ሽማግሌው ያዕቆብ በነገሩ አምኖ በሙሉ ልቦና ተስማማበት። ቁጥር 28 እስራኤልም ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት እንዳየው እሄዳለሁ አለ ይላል። ተመልከቱ የአባትየው ያዕቆብ አንጀት ሲላወስ ልጁን ለማየት በዚህ ስፍራ ብዙ አስደሳች ነገሮች ተከስተዋል። ዮሴፍም ያዕቆብን ወደ ግብፅ ለማምጣት በውሳኔ ተነስቶ ነበረ። ቢሆንም ግን ለዘለቄታው በግብፅ የመኖር ዓላማ አልነበራቸውም። ያዕቆብም ቢሆን ልጁን ለመጎብኘትና ረሃብ እስኪያልፍ ለመጠለል እንጂ በግብፅ የመኖር ፍላጎት አልነበሩም። ነገር ግን ወደ ግብፅ ወርዶ ወደ ከነአን ሳይመለስ በግብፅ ሞተ። ቀብሩ ግን በከነአን ነበረ። እዚህ ላይ እንግዲህ የወዲህ ዘፍጥረት ምዕራፍ አርባ አምስት ትምህርታችንን እናጠናቅና አሁን ደግሞ በቀረው ጊዜ የምዕራፍ አርባ ስድስትን ከፊሉን አብረን እንመለከታለን። ወዳጆች ያዕቆብ ወደ ግብፅ ለመውረድ ትልቅ ማመንታት ነበር የተሰማው። እግዚአብሔር አብርሃምን ወደ ግብፅ እንዳሄድ ቢያዘውም፣ አብርሃም ግን ሳይታዘዝ ቀረ። ከዚህም የተነሳ ዋጋ ከፈለን። ይስሐቅም ተመሳሳይ ሕይወት ነበረው። አሁን ግን ጥያቄው ያዕቆብ ወደ ግብፅ መሄድ አለበት ወይስ የለበትም የሚል ነው። ያዕቆብ ከልጁ ዮሴፍ ወደ ግብፅ የመውረድ ግብዣ ከማግኘት ይልቅ እርዳታን ማግኘት ይቀለው ነበረ። ወደ ግብፅ መሄድ ግን እግዚአብሔር ካልፈቀደ አይቻልም። ከቁጥር አንድ ያዕቆብ ከነ ቤተሰቡ ወደ ግብፅ ሲሄድ እንመለከታለን። እንዲህ ይላል ኦሪት ዘፍጥረት ምዕራፍ አርባ ስድስት ቁጥር አንድን ተመልከቱ። እስራኤልም ለእርሱ ያለውን ሁሉ ይዞ ተነሣ፣ ወደ ቤርሳቤሄ መጣ፣ መሥዋዕትንም ለአባቱ ለይስሐቅ አምላክ ሰዋ ይላል። ያዕቆብ ለአባቱ አምላክ መሥዋዕትን አቅርቦ የእግዚአብሔርን ምሪት ጠየቀ። ዛሬ ብዙ ክርስቲያኖች እግዚአብሔርን በቅዳቸው ውስጥ እያስገቡ ፈቃዱን አይጠይቁም። ይልቁንም የወደዱትን ሁሉ እያደረጉ ይመላለሳሉ። ነገር ግን በየእሁዱ መንፈሳዊ መስለው የእግዚአብሔርን ፈቃድ ለማድረግ እንደሚፈልግ ሕዝብ ይሰበሰባሉ። የአምልኮ ጊዜ ሲያልቅም እግዚአብሔርን ተሰናብተው በዚያ ሳምንት ያለ እግዚአብሔር ለመኖር ይወጣሉ። ያዕቆብ ብዙ ጊዜ በሕይወቱ የእግዚአብሔርን ፈቃድ የማይጠይቅ ሰው ነበረ። አሁን ግን ፈቃዱን ለማወቅ ሲቆም እናየዋለን። ከቁጥር ሁለት እስከ ስድስት ያለውን እስቲ እናንብበው። እግዚአብሔርም በሌሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው፣ እርሱም እነሆኝ አለ። አለውም የአባቶች አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና እኔ ወደ ግብፅ አብሬ እወርዳለሁ። ከዚያም ደግሞ እኔ ያወጣሃለሁ። ዮሴፍም እጁን በዐይን ላይ ያኖራል። ያዕቆብም ከቤርሳቤ ተነሣ። የእስራኤልም ልጆች ያዕቆብን ይወስዱ ዘንድ ፈርዖን በሰደዳቸው ሰረገሎች አባታቸውን ያዕቆብንና ሕፃናቶቻቸውን ሴቶቻቸውንም ወሰዱ። እንስሶቻቸውንም በከናን አገርም ያገኙትን ከብታቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ ሲል ይናገራል። እግዚአብሔርም ያዕቆብን በግብፅ ምድር ታላቅ ሕዝቡ እንደሚያደርገው ተናግሮ ነበረ። ፍጻሜውንም በዘጸአት ምዕራፍ አንድ ቁጥር ሰባት ላይ ማየት እንችላለን። እስራኤላውያን በግብፅ ምድር እጅግ አደጉ፣ በቁጥራቸውም በዙ። እግዚአብሔር ያለውን ፈጸመ ማለት ነው። ከቁጥር አራት እስከ አምስት ያለውን ደግሞ ተመልከቱ። እንደምናስታውሰው ወገኖቼ ፈርዖን ከግብፅ ሰረገላዎችን ልኮ ነበር የተቀበላቸው። ያዕቆብ በዘመኑ በሦስት ታላላቅ ምድሮች ኖሯል። እነርሱም የያዕቆብን መንፈሳዊ ደረጃዎች ያመለክታሉ። ያዕቆብ ከከነዓን ሲወጣ በእጁ የነበረው በትር ብቻ ነበረ። እግዚአብሔር ያዕቆብን በብዙ አቅጣጫ ካስተማሩ በኋላ በከነዓን መንፈሳዊ የእምነት ሰው አድርጎ አኑሮት ነበረ። ያዕቆብ በእግዚአብሔር የተሠራ የእግዚአብሔር ሰው ነበር። ስለዚህ ያዕቆብ ወደ ግብፅ ሲወርድ በእምነት የሚራመድ ሰው ነበረ። ዛሬ ብዙዎቻችን ከክርስቶስ ኢየሱስ ጋር በወንጌል አማካኝነት ተዋውቀን ከሥጋዊነት ወደ መንፈሳዊነት ለመምጣት እየታሸን ይሆናል። ያ ሁሉ ሲያልፍ ግን በጸጋውና ክርስቶስን በማወቅ ወደ ማደግ እንመጣለን። ቁጥር ስድስትና ሰባትንም እንዲሁ ተመልከቱ። ያዕቆብ ወደ ግብፅ ሲወርድ ልጆቹን የልጅ ልጆቹንና ከብቶቻቸውን ይዘው ነበር እንቅስቃሴ ያደረጉት። ቀጥሎ ያለው ክፍልም ያዕቆብን የትውልድ ሐረግ ይገልጻል። ከያዕቆብ ጋር ከከናን የወጡ ስልሳ ስድስት ሰዎች ነበሩ። ቁጥር 27ን ተመልከቱ። ይህ ሁሉ በአንድ ላይ ሲደማመር እንግዲህ ወገኖቼ ወደ ግብፅ የወረደው የያዕቆብ ቤተሰብ ሰባ እንደሆነ ያስረዳናል። ይህ ክፍል በመጽሐፍ ቅዱስ ውስጥ የሚዘረዘሩ የዘር ሐረጎች እንዴት ወደ ክርስቶስ ያመሩ እንደነበረ ይጠቅሳሉ። ሌላኛው ምክንያት የግል ጉዳይ ነው። ያውም አንዳንዶች ሰዎች ስማቸው እንዲጠራ ስለሚፈልጉ ነው። በዚያ ስም ዝርዝር ውስጥ የሚገባ ሁሉ የእግዚአብሔር ልጅ ይሆናል። ሰው ሰውን በሙላት አያውቅም። እግዚአብሔር ግን የጸጉራችንን ቁጥር ጭምር ያውቃል። እግዚአብሔር ከወላጆቻችንና ከራሳችን በላይ እኛን ያውቀናል። በያዕቆብ የትውልድ ሐረግ ውስጥ የምናውቃቸውና የማንገምታቸው ብዙ ሰዎች ይገኛሉ። በምድር ላይ ይኖራሉ ብለን የማንገምታቸው ብዙ ሰዎች እግዚአብሔር ከማወቁም በላይ ልጁን ኢየሱስ ክርስቶስን ሰጥቶአችኋል። በስማቸውም ያውቃቸዋል። ቁጥር 28ን የተመልከቱ። ከቁጥር 29 ደግሞ ያዕቆብና ዮሴፍ ስለ መገናኘታቸው እንመለከታለን። ዮሴፍ አባቱን ባየ ጊዜ አንገቱ ላይ ተጠምጥሞ አለቀሰ። ለቅሶም ከፍተኛ ነበረ። እስራኤልም ዮሴፍን፣ አንተ ገና በሕይወት ሳለህ ፊትህን አይቻለሁና አሁን ልሙት አለው ይላል። እንዴት ያሳዝናል! ይህ ለያዕቆብም ቢሆን ወደር የሌለው ደስታ ነበር። በግብፅ ምድር ሲኖር ስሙ እስራኤል እየተባለ ይጠራ ነበረ። የያዕቆብ ስም እስራኤል እየተባለ ይጠራ ነበረ በግብፅ ምድር ሲኖር በነበረበት ጊዜ። ከቁጥር 31 እስከ 34 ያለውን ተመልክተን ትምህርታችንን እናጠናቅቃለን። ዮሴፍም ወንድሞቹንና የአባቱን ቤተ ሰዎች እንዲህ አላቸው፣ እኔ መጥቼ ለፈርዖን እንዲህ ብዬ ነግረዋለሁ። በከናን ምድር የነበሩት ወንድሞቼና የአባቴ ቤተሰዎች ወደ እኔ መጥተዋል። እነርሱም በግ የሚጠብቁ ሰዎች ናቸው፣ እንስሳ ያረቡ ነበርና በጎቻቸውንና ላሞቻቸውን ያላቸውንም ሙሉ አመጡ። ፈርዖንም ቢጠራችሁ ተግባራችሁስ ምንድን ነው ቢላችሁ፣ በግ ጠባቂ ሁሉ ለግብፅ ሰዎች ርኩስ ነውና በጌሴም እንድትቀመጡ እንዲህ በሉት እኛ ባሪያዎች ከብላቴናነታችን ጀምረን እስካሁን ድረስ እኛም አባቶቻችንም እንስሳ አርቢዎች ነን በሉ፣ ይላቸዋል። በግብፅ በነበሩ ጊዜ እስራኤላውያን ከግብፃውያን ጋር ችግር ነበራቸው። በተለይም እረኞቹ ይጋጩ ነበር። መጽሐፍ ቅዱስ ስለ እረኛ ብዙ ይናገራል። ጌታችን ኢየሱስ ክርስቶስ በብዙ ስፍራ በብዙ መልኩ በረኝነት ተጠቅሶ እናገኛለን ወዳጆቼ ሆይ ዓለም ኢየሱስን ባለመቀበሏ ታዝናለች ብዙዎችም ኢየሱስን በተለየ መልኩ ለማስተማር ተነስተዋል እኔና ለእናንተ ግን የእግዚአብሔር ልጅ መድኃኒተ ዓለም ኢየሱስ ክርስቶስ መድኃኒቶ ነው ስለ ተገለጠልን እጅግ ደስ ይለናል ደህና አደሩልን እግዚአብሔር ይባርካችሁ